በቅርቡ መጋቢያ አዲስ ሸቱ አለማየሁን ይዘን ብቅ ባልንበት የራዲዮ መጽሔት ቅንብራችን ያስተዋወቅ ነው። አዲስ ተከታታይ ፕሮግራም የሐሳብ መስመር የተለያዩ ጉዳዮችንና ሁኔታዎችን የሚመለከቱ ጭብጦች መናኸሪያ ነው። አዲስ ሐሳብ አፍላቂና አዳዲስ ሐሳቦች የሚተዋወቁበት ሐሳብ አፍላቂነት በወጉ የሚበረታታበትና ተገቢውንም ስፍራ የሚያገኝበት ይሆነኝ ተብሎም የሚቃኝበት አዲስ የመጽሔት ገጽ ተከታታይ ዝግጅታችን ቢቻል አነጋጋሪ የአዲስ ጥበብና የፈጠራ ፍሬም ሊሆን ይችላል። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። አሁን የቀረን አሁን አሁን የቀረን የመሰናበቻ ዜማ ነው እስከዚያው ታዲያ ከጀምር ነው የአብዱ ኪያር ደስ ይላል የተሰኘች ዜማ ጋር ነው የምንተዋችሁ። ሰጣፈቀች ኖሬ ኖሬ ሰናፈቀች ኖሬ ኖሬ በጣም ደስ ብሎኛል ስለተገናኘን ዛሬ። ታጋሽ ሆኖ በመገኘት ቃል አክብሮ በመገኘት፣ እንዴት እኮ ደስ እንደሚል ተለያይቶ መገናኘት a